የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ መጋቢት 9 2011 ዓ ም ምስሽት ያሰናዳናቸውን ዝግጅቶች ይዤ አብሬያቸው የማመሸው ጽዮን ግርማ ነኝ። የጌዲዮ አባገዳ ከምዕራብና ምስራቅ ጉጂ ዞን ተፈናቅለው ለውርጭና ለፀሐይ የተጋለጡ ዜጎች ዘላቂ መፍትሄ እንዲሰጡ ጠየቁ። የእነዚህ ወገኖቻችን ችግር ለመፍታት በአንድነት የምንነሳበት ወቅት በመሆኑ ሁላችንም ካለን ቀንሰን ለእነዚህ ወገኖች በፍጥነት ልንረዳ የምንችልበት አቋም ይዘን ልንወጣ ይገባል። ሌሎች ከተለያዩ አካባቢዎች የተጠናቀሩ በርካታ ዝግጅቶች አሉን። አብራችሁን ቆዩ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለው። በድሬዳዋና በዙሪያዋ የሚገኙ ሁለቱ የሶማሌ ጎሳዎች ማለትም ኢሳና ጉርጉራ በኡጋዞቻቸው አማካኝነት እርቅ ጀምረዋል በሁለቱ ጎሳዎች ግጭት ምክንያት የሰው ህይወት ማለፉ የአትክልትና የጫት እርሻ መውደሙ እንስሳቶች መዘረፋቸውና ሰዎች መፈናቀላቸው ተዘግቧል የእርቁ ሂደት ፖለቲካዊ ጉዳዮችንም እንደሚያካትት የፊታችን ሀሙስ የኢሶዴፓ አመራሮች እርቆ ወደሚካሄድበት የረር ይሄዳሉ ተብሏል አዲስ ቸኮል ዝርዝሩን አድርሶናል መቀመጫቸውን ድሬዳዋ ላይ ያደረጉት የኢሳ ኦጋዝ ሙስጠፌና የጉርጉራ ኦጋዝ ዚያድ ዛሬ ለሁለቱ ጎሳዎች እርቅ ወደ ተመረጠቸው ኤረር ገብተዋል። ለአስር ቀናት ይቆያል ተብለው በሚጠበቀው በዚህ የእርቅ ስነ ስርዓት ላይ ከሁለቱም ጎሳዎች የተመረጡ 38 ንዑስ ጎሳ መሪዎች እንዲሁም ከሌሎች የሶማሌ ጎሳዎች የተመረጡ 11 አስታራቂ ሽማግሌዎች ተገኝተዋል። የእርቅ ሂደቱን በተመለከተ የኢሳ ጎሳ የህዝብ ግንኙነት ኃላፊ የሆኑት አቶ ማህመድ መአሊን እንዲህ ይላሉ ተከፋፈላሉ አንደኛው ደምና ካሳን በተመለከተ ወደ ህግ ወደ ትራዲሽናል ህግ የሚያስፈልግ ነው። ሌላው ደግሞ ያው መጨረሻ ላይ የእርስ በርስ ያው መፈራረቅ እንዳለበት ነው እና መጀመሪያ ያለውን ችግሮች ይታያሉ። ደግሞ ከተለያዩ ቦታ ወጥተው ለምሳሌ በዚሁ በኩል ያለው ችግር ድሬዳዋና ኤረርን ጨምሮ በበርካታ ወረዳዎችና ቀበሌዎች አብረው የሚኖሩት የኢሳና ጉርጉራ ጎሳዎች ባለፉት ወራት ተደጋጋሚ ግጭቶች ውስጥ ገብተዋል። በዚህም በርካታ ውድመቶች ደርሰዋል። ከደረሱት ጉዳቶች መካከል ከፊሎቹን የጉርጉራ ጎሳው ዋና ጸሐፊ የሆኑት አቶ ጀማል ኡመር ይናገራሉ። ሰፋፊ እንግዲህ የብርቱካን መሬቶች አሉ። በግለሰብ ደረጃ ያላቸው እነሱን አንዱ ቦድ የምትባለው ቀበሌ ላይ ብቻ ወደ ሁለት ሺ አራት መቶ አስራ ስድስት ብርቱካን በሆም ብሎ በተዘጋጀ መንገድ ተጨፍጥቀዋል። ብርቱካን ተክል። እሺ፣ እሺ። በተጨማሪ ቤቶች አስራ ወደ አስራ ሰባት የሚጠጉ ቤቶች ደግሞ ኤረር ላይ ጥቃቱ አደርጉ በማላቸው ግጭት ተፈጥረው ሶስት ሰዎችም ሞቱ። አልቅቡ ግራ በኩል ይህ ወደ አምስት ሰው ምናምን አካባቢ የሞቱ ይመስለኛል። ሁለቱ ጎሳዎች ከአምስት መቶ አመት በላይ የተዳደሩበት ሄር የተባለ መተዳደሪያ ሕግ አላቸው። በዚህ ሕግ መሰረት አጥፊው እንዲህ ክስ እርቅም እንዲወርድ ሲያደርጉ ኖረዋል። በአሁኑ ሰዓት ዘመናዊም ፖለቲካ የሚቀላቀለው የሁለቱ ጎሳዎች ግጭት ከኦጋዞች ባሻገር የፖለቲከኞችንም ጣልቃ ገብነት የሚፈልግ ሆኗል። የፊታችን ሐሙስም የኢሶዴፓ ከፍተኛ አመራሮች ወደ ኤረር ይሄዳሉ እንደሚጠብቁ የእርቁት ተሳታፊዎች ገልጸዋል። ለአሜሪካ ድምጽ አዲስ ቸኮል ነኝ ድሬዳዋ። አዲስ ቸኮልን እናመሰግናለን። የኒውዚላንድ ክራይስት ቸርች ከተማ ባለስልጣናት ባለፈው አርብ በሁለቱ መስጊዶች በነጭ ብሔርተኛ እጅ የተገደሉትን ሀምሳ ሰዎች አስክሬኖች ለቤተሰብ ማስረከብ ጀምረዋል። ፖሊሶች እንዳስታወቁት የሁሉም ሰለባዎች አስክሬኖች ምርመራ ተጠናቋል። ማንነታቸው ተለይቶ የታወቀው ግን አስራ ሁለቱ ብቻ ናቸው። ከአስራ ሁለቱ መካከል የስድስቱን ቤተሰብ ተረክቧል። የክራይስት ቸርች አካባቢ ፖሊሶች ሲያስረዱ የአስክሬን መለየቱ ስራ ቀጥተኛ ቢመስልም በተለይ እንደዚያ ባለው ሁኔታ ውስብስብ እንደሆነ ገልጸዋል። እስካሁን የጥቃቱ ሰለባዎች ስም ለቤተሰጠ ቤተሰጠ ቢሆንም ዝርዝራቸው ይፋ አልተደረገም። በሌላ በኩል በዚያን ወቅት መስጊድ ውስጥ ከነበሩት አንዱ አቶ አብዱል ቃድር አባገሮ በሕይወት ለመትረፍ ከቻሉት አንዱ ነበሩ። ስለተፈጠረው ሁኔታ ለአሜሪካ ድምጽ ሲናገሩ ተቀምጠን የኢማሙን ስብከት ስናዳምጥ ከቆየም በኋላ ድምጽ ሰማን። የኤሌክትሪክ መጋጨት የፈጠረው ድምጽ መስሎን ነበረ። ነገር ግን ተኩሱ ቀጥሎ ሰዎች ከግራ ከቀኝ እየገደለ መጥቶ እኛ አካባቢ ሲደርስ ማምለጥ አልተቻለንም። ስለዚህ ከወለል ላይ ተኛሁ ብለዋል። ከዚያም አኒ በኩማ ታውን ሰናት አቹማንቺ ሴጋ አኩማ ነመድወ አፉረክያ ኩቴቲን ነንጭስ ፉልዱራኮ ልክ እንደሞተ ሰው ትንፋሽን አጥፍቼ እዚያ ቦታ የነበረ ሸልፍ ላይ ጭኜ ተኛሁኝ። ተኩሱ ከበረደ በኋላ መሞታቸውን አንድ በአንድ እየሄደ ካረጋገጠ ተኩሱን የሚተኩሰው ሰው ከገደላቸው በኋላ መሞታቸውን አንድ በአንድ እየሄደ ካረጋገጠ በኋላ ሄደ። ተኩሱ ቢቆም ሰዎች ጩኸት ጀመሩ። እኔም ተነሳው። ፖሊሶችም ደረሱ። አምቡላንስ መጥቶ የቆሰሉትን ወደ ሆስፒታል ማመላለስ ጀመረ። መስጊድ ውስጥ የሰዎች ደም እንደ ወንዝ ፈሰሰ ብለዋል። ባለፈው ሐሙስ ደቡባዊ አፍሪካዊቷን ሀገር ሞዛምቢክን በመታት ዝናብ አዘል ማዕበል ከአንድ ሺህ በላይ ሰዎች ሞተዋል ሲሉ የሀገሪቱ ፕሬዚዳንት ተናገሩ። ሳይክሎን ኢዳይ በሰዓት ወደ ሁለት መቶ ኪሎ ሜትር ፍጥነት እየከነፈ የሞዛምቢኩን ደቡባዊ የህንድ ውቅያኖስ ጠረፍ ከተማ ቢራንን ከመታ በኋላ ወደ ምስራቅ ዚምባብዌና ማዕከላዊ ማዕላዊ አምርቷል። የሞዛምቢኩ ፕሬዚዳንት ፌሌኔ ኒውስኪ ከመቶ ሺህ የሚበልጥ ህዝብ አደጋ ተደቅኖበታል። ብለዋል ዚምባብዌ ውስጥም በመቶዎች የተቆጠሩ ሰዎች የደረሱበት ጠፍቷል። አንድ ሺህ የሚሆኑሩ መኖሪያ ቤቶች ደግሞ ተቃጥለዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያለው የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር ጋቢና ስ የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቬ ጉዟችን ነው። ወደ መጀመሪያው ዘገባችን እናልፋለን። የጌዲዮ አባ ገዳ ከምዕራብና ምስራቅ ጉጂ ዞን ተፈናቅለው ለውርጭና ለፀሐይ የተጋለጡ ዜጎች ዘላቂ መፍትሄ እንዲሰጣቸው ጠየቁ። አባ ገዳ ደንቦ ቢማሮ ይህንን ያሉት የጌዲዮ ብሔር ዳራሮ የሚባለው ዓመታዊ የምስጋና በዓል የጸሎት ክብረ በዓል ሲከበር ነው። በዚህ ወቅት አባገዳው በአካባቢው ሰላም እንዲሰፍን ምልጃ ፈጽመዋል። አባገዳው በበዓሉ የተበረከተላቸውን ጉማታ ወይም ስጦታ ለተፈናቀሉ ወገኖች ለግሰዋል። ኢትዮጵያውያን ለተፈናቀሉ ዜጎች ድጋፍ እንዲያደርጉም ጠይቀዋል። ዮናታን ዘብዲዎስ ዘገባለው። ዳራሮ የተሰኘ የገዶ ብሔር ዓመታዊ የምስጋናና የጸሎት እንዲሁም አዲስ ዘመን መግቢያ ማብሰሪያ በዓል የገዶ ተወላጆች በተገኙበት በድላ ከተማ ተከብሯል። የገዶ አባገዳ ዳምባዊ ማሮ ከመኖሪያ ቤታቸው ተፈናቅለው ለውርጭና ለፀሐይ የተጋለጡ ልጆችን ወደ ቤታቸው አስገቧቸው ሲሉ በዚህ ዓመታዊ ክብረ በዓል ላይ ጠይቀዋል። ከጊዜያዊ ድጋፍ ባለፈም ለችግር የተጋለጡ ዜጎች ዘላቂ መፍትሄ እንዲሰጣቸውም አሳስቧል። አንድ ማለት የሚፈልገው ነገር አለ። ብዙ ወገኖቻችን ከቀያቸው ተፈናቅለው ውጭ ናቸው። ሊረዳቸው ይገባል፣ ሊናክዛቸው። ይህ በዓል ለእነሱ የምናስብበት መሆን አለበት። ህዝብና መንግስትም በአጭር ጊዜ ውስጥ ጉዳታቸውን በመረዳት እልባት መስጠት አለበት። በሺዎች የሚቆጠሩ ዜጎች በችግር ላይ መሆናቸውን የገለጹት አባገዳ ገራ ደንቦቢ በአካባቢው ሰላም እንዲሰፍን፣ ረሃብና ችጋር እንዲጠፋ በባህላቸው መሰረት ለፈጣሪ ምልጃ አቅርበዋል። የደራሮ በዓል ሲከበር የገዴው ህዝብ ከምርታቸው ላይ ስጦታ ወይም ጉማታ ለአባገዳ የሚሰጡ ሲሆን ዘንድሮ የተሰጣቸውን ጉማታቸውን አባገዳው ገዳው ለተቸገሩና ረሃብ ላይ ለወደቁ ተፈናቃዮች ለግሰዋል። በዚህ ጊዜ ነው ኢትዮጵያውያን ከምዕራብና ከምስራቅ ጉጂ ዞን ተፈናቅለው ለከፍተኛ ረሃብ የተጋለጡ ዜጎችን እንዲረዱ አባገዳው ጠየቁት። የጠየቁት የገዴው ህዝብ አንድነትን እንጂ መለያየ ጋይቲን መስጠትን እንጂ የሰው ሐቅ የማያጎድል ህዝብ ነውም ብሏል። በዚህ የደራሮ በዓል ከኃጢአት እንደ መንጻት የሚወሰደው የፋጬ ከአንድ የምርት ዘመን ወደ ሌላ ዘመን እንደ መሸጋገር የሚታየው የሁሉቃ ስርዓትም ተፈጽሟል። ሁሉቃ የአዲስ ዘመን መግቢያ፣ የፋጬ መውጫና የደራረው በዓል መግቢያ ማብሰሪያ ምልክት ነው። ሁሉቃ ከተለያዩ የእጽዋት አይነቶች በሁለት ሰፋፍ አማድ ተዋቅሮ ጫፎችን በማቆልመን በደጋን ቅርጽ የሚዘጋጅ መሾሎኬ ነው። መሾለኪያው ተስፋ መላካች መላካችና ህዝብ በመተሳሰብ ተያይዞ ወደሚቀጥለው ዘመን በሰላም መሸጋገሩን እንዲያመለክት ተደርጎ ነው ዘጋጀው በዋናነት መጀመሪያ የሚሸልኩት አባገዳዎች ሲሆኑ ህዝቡ ተከትሎ በመሸሎኪያው ያልፋሉ። አባገዳው ሁሉ ቀን ከመሸለካቸው በፊት አርሱን ፉሌ ያሉ ፋጉ አዜም አሉ የገድ ብሔር ኬት እንደመጣ የሚያሳይ ማህበራዊ ኢኮኖሚያዊና ፖለቲካዊ ፍልስፍናቸውን የሚገልጽ እምነታቸውና ባህላቸውን የሚዘክር ብሔራዊ መዝሙር ነው። ግዴዎች እንደሚያምኑት ሁሉ ቃ በቅዱስ ስፍራ የበዛ ህዝብ ባለበትና በአደባባይ የሚፈጸም ስርዓት ሲሆን፣ አላማውም ህዝቡ ረሃብ፣ እርዛት፣ በሽታና ሌሎች ችግሮችን በማለፍ ወደ መልካም ዘመን መሸጋገሩን የሚያመለክት መሆኑንም መረጃዎች ይገልጻሉ። ተራሩ ለፈጣርና ለአባገዳ ስጦታ የሚበረከትበት በዓል መሆኑን የተናገሩት የገድ ዞን አስተዳዳሪ አቶ ገዙ አሰፋ በበኩላቸው የተቸገሩ ወገኖቻችን የሚረዳበትም አጋጣሚ መሆኑን ገልጸዋል። በዛሬው ዕለት በዚህ አይነት ሁኔታ ሲተካከ በርካታ ወገኖቻችን ከኦሮሚያ ክልላዊ መንግስት ከምዕራብ ዞን በተለያዩ ምክንያቶች ተፈናቅለው እጅግ ለከፋ ችግር በተዳረገበት ወቅት ሲሆን ምንም እንኳን ውስታችን ጥልቅ የሆነ ሐዘን እንዲሁም መከፋ ቢኖር ወገኖቻችን ለመርዳት መንግሥት ችግሩን በአጭር ጊዜ ለመፍታት ጥረት ማድረግ የጀመረበት ወቅት ቢሆን መላው ዞናችን ሕዝቦች ይህንን በዓል በምናከብርበት ወቅት እነዚህን ወገኖች በጋራ ተደጋግፈን በአንድነት የነዚህ ወገኖቻችን ችግር ለመፍታት በአንድነት የምንነሳበት ወቅት በመሆኑ ሁላችን ካለን ቀንሰን ለእነዚህ ወገኖች በፍጥነት ልረዳዳችንበት አቋም ይዘን ልንወጣ ይገባል። በዞኑ የተፈጠረውን ችግር በዘላቂነት ለመፍታት መፍትሄ ማበጀት እንደሚገባም ተናግሯል። የፌዴራል መንግስት፣ የኦሮሚያ ክልላዊ መንግስት፣ የደቡብ ክልላዊ መንግስት፣ የገዲ የምዕራብ ዞን አስተዳደር በፍጥነት የእነዚህን ወገኖች ችግር በዘላቂነት የፈታበት መንገድ ሊያበጅ ይገባል። የገዲኦ ሕዝብ ችግር ላይ በወደቅበትና በተራበበት በአሁኑ ወቅት የበዓሉ መከበር ትችት ያስነሳ ቢሆንም በዚህ የምስጋናና የምልጃ አዳራሩ በዓል ላይ ገቢ የማሰባሰብ ስራ ሲሰራ ታይቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ጌዲኦ ዞን ዲላም። ዮናታን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ሶስተኛው የህዝብና የቤት ቆጠራ ውጤት የአማራ ክልላዊ መንግስት ከፌዴራል መንግስቱ ማግኘት የነበረበትን የአንድ መቶ ሰላሳ ቢሊዮን ብር በጀት ያጣ መሆኑን የአማራ ብሔራዊ ንቅናቄ ወይም አብን አስታወቀ። አብን ዛሬ አዲስ አበባ ውስጥ በሰጠው መግለጫ በቆጠራው ወቅት የነበሩ ባለሙያዎች በህግ እንዲጠየቁም አሳስቧል። መግለጫው በተሰጠበት አዲስ አበባ የተገኘችው የባህር ዳሯ አስቴር ምስጋናው ተከታዩን ዘገባ ልካለች። የአማራ ብሔራዊ ንቅናቄ አብን የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለና የንቅናቄው የፖለቲካ ዘርፍ ኃላፊ አቶ መልካሙ ሹሙዬ በወቅታዊ ጉዳዮች ዙሪያ ዛሬ በጋራ ጋዜጣዊ መግለጫ ሰጥተዋል። የንቅናቄው አመራሮች በመግለጫቸው ካነሷቸው ነጥቦች ውስጥ የሦስተኛው የህዝብና ቤት ቆጠራ ውጤት ይሰረዝ የህገ መንግስት ይሻሻል የህግ የበላይነት በሀገሪቱ ይከበር በሚሉና የአዲስ አበባ የባለቤትነት ጉዳይም ተጠቃሾች ናቸው። በተለይ በሀገር አቀፍ ደረጃ ከ ከአስር አመት በፊት ማለትም በ ሺ ዘጠኝ መቶ ዘጠና ዘጠኝ ዓመተ ምህረት የተካሄደው የህዝብና ቤት ቆጠራ ውጤት ሁለት ነጥብ አምስት ሚሊዮን አማራ ሆን ተብሎ እንዲጠፋ ተደርጓል። በዚህም የአማራ ክልል ከፌዴራል መንግስት ማግኘት የነበረበትን የአንድ መቶ ሰላሳ ቢሊዮን ብር በጀት አጥቷል። ለዚህም ኪሳራ በወቅቱ የነበሩ ባለሙያዎች በህግ ይጠየቁ መንግስትም ካሳ ይክፈል ነው ያሉት፣ የንቅናቄው የህዝብ ግንኙነት ኃላፊ አቶ ክርስቲያን ታደለ ሁለት ነጥብ አምስት ሚሊዮን አማራ አስቀድሞ ከተካሄደው ትንበያ ወይም በሰማኒያ ሰባት ከተካሄደው ቆጠራ ውጤት አንጻር ጉድለት አለበት የሚል ማብራሪያ በወቅቱ በነበሩ የማዕከላዊ ስታስቲክስ ባለስልጣን አሁን ኤጀንሲ ሆናል ማብራሪያ ተሰጥቷል። በምክር ቤቱም ከፍተኛ ክርክርና ሙግት የፈጠረ ነው። በሌላ ቋንቋ ላለፉት አስራ ሶስት አመታት የአማራ ህዝብ ወደ መቶ ሰላሳ ቢሊዮን ብር ማግኘት የሚገባውን የበጀት ድጎማ ከፌዴራል መንግስት ሳያገኝ ቀርቷል ማለት ነው። በዚህ ሂደት እኛ የአስራ ዘጠኝ ዘጠና ስምንት የህዝብና ቤቶች ቆጠራ ውጤት እንዲሰረዝ እንፈልጋለን። አሁን የተራዘመው ቆጠራም የዘጠና ስምንቱን ቆጠራ ውጤት ሳይሆን በሰማኒያ ሰባት ዓመተ ምህረት የተካሄደውን ቆጠራ የእድገት ምጣኔን ታሳቢ አድርገው ነው ፕሮጀክሽኑ መሰራት ያለበት እንጂ አሁን ያለው የእድገት ምጣኔ መተማመን የሚፈጥር አይደለም። አንድ ነጥብ ሰባት አንድ ነው የአማራ ህዝብ እድገት ምጣኔ ተብሎ ዘጠና ስምንት ላይ የወጣው አንድ ነጥብ ሰባት አንድ የታዳጊ አገራት የህዝብ እድገት ምጣኔ ከሁለት ነጥብ አምስት በታች ሆኖ አያውቅም። ስለዚህ ከሁለት ነጥብ አምስት በታች ሊሆን አይችልም። ለአብነት የትግራይ ህዝብ ሁለት ነጥብ ዘጠኝ ነው፣ የኦሮሚያ ህዝብ ተብሎ እንትን የተባለ ሶስት ነጥብ ስምንት ነው። ምን የተለየ ታምር ተፈጥሮ ነው አማራ አንድ ነጥብ ሰባት አንድ ሊሆን በዚህ ቆጠራ ሂደት ተሳትፎ የነበራቸው የመንግስት ባለስልጣናት፣ ባለሙያዎች ተጠያቂ መሆን መቻል አለባቸው። ንቅናቄው በመግለጫው አሁን ስራ ላይ ያለው ህገ መንግስትም እንዲሻሻል ጠይቋል። እንደ ቡድን ሳይሆን እንደ ሀገር የሁሉንም ህዝቦች መልካም ፍቃድና ጥቅምን ያንጸባረቀ ህገ መንግስት መርቀቅ አለበት ነው ያሉት አቶ ክርስቲያን። የህልውና ጥያቄ ብለን ከለየናቸው ስድስት ጥያቄዎች የመጀመሪያው አሁን ያለው ይህ ህገ መንግስት እንዲሻሻል ነው ቢቻል ቢቻል የሁሉንም ህዝቦች ፍላጎት መልካም ፍቃድ ጥቅም በአንጸባረቀ መንገድ ሁላችንም ውይይት አደርገንበት የሁላችንም እንደ ሀገር እንደ አማራ ወር እንደ ቡድን ሳይሆን እንደ ኢትዮጵያ እንደ ሀገር አሸናፊ የሚያደርገን ድርድርና ውይይት የሰለጥነው የተካሄደው እንዲሻሻል እንዲሸሸል ፍላጎት አለ። የንቀናቄው የፖለቲካ ዘርፍ ኃላፊ አቶ መልካሙ ሹምዬ በበኩላቸው ስለ ታማ ነገሮችን በመያዝ የመብት ጥያቄ ለሚያነሱ ወጣቶች የኦሮሞ የፖለቲካ ኃይሎች ሲያወግዙ አልተወዩም። ይህ ደግሞ ኃላፊነት የጎደለው አቋም ነው ብለዋል። ከአዲስ አበባ የባለቤትነት ጥያቄ ጋር በተያያዘ የአዲስ አበባ ህዝብ እንዲደራጅ ነው ጥሪ ያቀረቡት የኦሮሞ የፖለቲካ ድርጅት የኦሮሞ ፖለቲከኞች ይህን ድርጊት ሲያወግዙ አላየን። ልዩ ልዩ የህብረተሰብ ክፍሎች ይህን በማያሻማ ሁኔታ ማውገዝ እንዳለባቸው እናምናለን። ይህን ማድረግም አለባቸው። ከዚህ ከአዲስ አበባ ጋር በተያያዘ የአዲስ አበባ ህዝብ መደራጀት እንዳለበት እኛ እናምናለን። በተለያየ አደረጃጀት ተደራጅቶ መብትና ጥቅሙን ማስከበር እንዳለበት ይህን አምናለን። መንግስት የህግ የበላይነትን በማስከበር የዜጎችን ደህንነት ሊታደግ ይገባል። የአማራ ብሔራዊ ንቅናቄ አብንም ሰብዓዊነት ከሚሰማቸው ድርጅቶችና አካላት ጋር በትብብር መስራቱን አጠናክሮ ይቀጥላል ሲሉ የንቅናቄው አመራሮች በመግለጫቸው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ከአዲስ አበባ። አስቴርን ለዘገባው እናመሰግናለን። ወደ ተከታዩን ዘገባ እናልፋለን። ሻሸመኔ ከተማ ውስጥ ነሐሴ 6 2010 ዓ.ም አሰቃቂ የግድያ ወንጀል ፈጽመዋል ሟችን ኢሰብአዊ በሆነ መንገድ ዘቅጽቀው ሰቅለዋል ባላቸው ሁለት ተከሳሾች ላይ የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ባለፈው አርብ መጋቢት 6 2011 ዓ.ም በዋለው ችሎት የዕድሜ ልክ እስራት ፈርዷል። ደንበኞቹ ወንጀሉን አልፈጸሙም ያሉት የተከሳሾቹ ጠበቆች ይግባኝ እንደሚሉ አስታውቀዋል። ሙክታር ጀማል ሲሆን ተጨማሪ ዘገባለሁ። የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ወንጀል ምድብ ችሎት በነገመደው ሹሚ የተከሰሱ ሁለት ሰዎች ላይ ባለፈው አርብ የዕድሜ ይፍታህ ውሳኔ ፈርዷል። ሰዎቹ በነሐሴ 6 2010 በሻሸመኔ ከተማ ለአቶ ጀዋር መሐመድ በተዘጋጀው የአቀባበል ሥነ ሥርዓት ላይ አደጋ ለማድረስ ፈንጂ ይዟል በሚል ለጊዜው ስሙ ያልታወቀ ግለሰብ በከፍተኛ ጭካኔ በግፍ የገደሉና ዘቅዝቀው በመስቀል የተከሰሱ ናቸው። በግፍ ነፍስ በማጥፋት ወንጀል የቀረበውን ክስ ግራ ቀኝ ካከራከረ በኋላ ፍርድ ቤቱ ውሳኔ መስጠቱን የሻሸመኔ ከተማ አቃቢ ሕግ ጽሕፈት ቤት አስታውቋል። የጽሕፈት ቤቱ ኃላፊ አቶ ጀልዶ በጣሶ እንደገለጹት በምርመራው ወቅት በቁጥጥር ስር ከዋሉት ተጠርጣሪዎች አብዛኞቹ በክስ መረጃ አለመገኘትና በቂ መከላከያ በማቅረባቸው ነፃ ሲወጡ ሁለት ተከሳሾች ላይ ብይን መሰጠቱን ገልጸዋል። ከሶስት በሂደት አራቱ ነጻ ወጥቷል። በፍርድ ቤት በመከላከያ ማስረጃ ማለት ነው። ሁለቱ ተከሳሾች ገመዲ ሹሚና ጀዋር ሆሴን የሚባሉት በምዕራብ ሲዞን ከፍተኛ ፍርድ ቤት እድሜ ልክ እስራት ተፈርዶባቸዋል። ተከሳሾቹ ወንጀሉን ክደው መከራከራቸውን ጠቁመው ውሳኔው በቂ ማስረጃ ሳይታይ የፖለቲካ መፍትሄ ለማድረግ እየተወሰነ ነው ይላሉ የተከሳሾች ጠበቃ አቶ ማሾ ሰዲቆ አቶ ማሾ ለደንበኞቻቸው ይግባኝ መጠየቃቸውንም ተናግረዋል። መከላከያችን እነዚህ ተከሳሾች ይህን ድርጊት አልፈጸሙም፣ በምን መከላከያቸውን እንዲያቀርቡ ለየ ነፍሰ ወከብ እንዲያቀርቡ አድርገን አንደኛ ተከሳሽ በወቅቱ ይህ ድርጊት በፈጽሙበት ጊዜ ከአዳማ ወደ ሻሸመኔ እየመጣ የነበረና ስምንት ተኩልና ዘጠኝ ሰዓት አካባቢ እዚህ የደረሰ ከድርጊት በኋላ እዚህ የደረሰ ስለመሆኑን ደግፈን ተከላከል ነው ቪዲዮ ማስረጃ አቅርበን ነበረ። ስቅላቱን የሚያሳይ ቪዲዮ አሳይተን ነበረ። እነዛ ሰዎች አይደሉም። ስቅላቱን የሚሰብሉ ሰዎች ሌሎች ሰዎች እንደነበሩ ያንን ምስል የሚያሳይ አቅርበን ነበር። በዚህ ነው የተከላከልነው። ፎቶግራፍ ነበረ። ፎቶግራፍ ደግሞ አይመሳሰልም። አንደኛ ተከሳሽን ምን ተጠርጣሪ፣ ሌላ ተጠርጣሪ ማለት ነው። የሴት ጥርሱ ሰባራ ነው በትክክል ያሳያል ምስሉ። የሻሸመኔ የከተማ አቃቤ ህግ በበኩሉ የተሰራው ወንጀል ከፍተኛ ጭካኔና ከማህበረሰቡ ባህል እና ሰብአዊነት ያፈነገጠ መሆኑን ገልጾ ለውሳኔው በቂ የሰውም የሰነድም ማስረጃ ማቅረቡን የሻሸመኔ ከተማ አቃቤ ህግ ጽህፈት ቤት ኃላፊው አቶ ጀልዶ በጣሶ ለአሜሪካ ድምፅ አስረድተዋል። በወቅቱ በቦታው የነበረው ፖሊስ ነው ማስረጃ ሆኖ የቀረበው። ከዛም በዘለለ ቤቱ ሲፈተሽ የለበሰው ሸሚዝ በፎቶ ላይ የሚታየው በቪዲዮ ላይ የሚታየው በደም የተጨማለቀ መሆኑን በፍተሻ ፖሊስ አግኝቶ በኤግዚቢትነት አያይዟል። እነሱ ቆሞ ወንጀል ቢፈጸም ራሱ ወንጀለኛ ለማስመለስ ከማድረግ ላይ የፍትህ ስርዓትን ለማገዝ የሚያደርጉት ብዙ ነገርም አይታይም። ስለዚህ እኛ እንደ ፖሊስና እንደ አቃቢ ህግ ባየነው የምርመራ ውጤት ራሱ ልጆቹ ወንጀሉን መፈጸሙ የተረጋገጠ ነው ብለን ነው የምናስበው። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዳማ። ሙክታርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። መቀሌ ዩኒቨርሲቲ ከገዳረፍ ዩኒቨርሲቲ ሱዳን ጋር በመተባበር ለእርሻ ስራዎች በማለት ከኢትዮጵያ ወደ ሱዳን በህገወጥ መንገድ የሚሻገሩ ዜጎች ወደ ህጋዊ አሰራር ለማስገባት ያቀደ መድረክ በመቀሌ ተካሂዷል። ይህንን ተከታትሎ ዘገባ ያደረሰን ሙልጌታ ጽሀ በየአመቱ በህገ ወጥ መንገድ የኢትዮጵያን ድንበር ተሻግረው ከትግራይና ከአማራ ክልሎች በመቶ ሺህ የሚቆጠሩ ዜጎች ወደ ሱዳን እንደሚገቡ በመድረኩ ተገልጿል። ይህን ተከትሎ እነዚህ ዜጎች በደላሎች እጅ በመውደቅ እንደሚንገላቱም ተነግሯል። ይህ ለማስቀረት የኢትዮጵያና የሱዳን መንግስታት የህግ ማዕቀፍ ለማውጣት በሚያደርጉት እንቅስቃሴ ግብአት የሚሆን የምክክር መድረክ በመቀለና ገዳሪፍ ዩኒቨርሲቲዎች ትብብር በመቀለ ከተማ ትናንትናና ዛሬ ተካሂዷል። በፌዴራል መንግስት የኢሚግሬሽን ወሳኝ ኩነት ኤጀንሲ የየብስ ኬላዎች ማስተባበሪያ ኃላፊ አቶ ግርማ የማን እንደገለጹት በዚህ የህገ ወጥ ዝውውር ዜጎች እየተጎዱ ናቸው ብለዋል። እንደ ኢሚግሬሽን እኛም ቦርደር አካባቢ እንደምንሰራ ትልቅ ጫና የፈጠረብን ነው። በተለይ ኢትዮጵያኖችን ወደ ሱዳን ሲሄዱ ለተለያዩ ህገ ወጥ ድርጊቶች የሚጋለጡበት ሁኔታ ነው ያለው። አካላቸውን በመሸጥ ጭምር ወደ አላስፈላጊ ድርጊት የሚዳረጉ ናቸው። በተለይ ከዚህ ከትግራይ ከተለያዩ ከተሞችን በሁመራ በኩል በሉግዲ አድርገው ወደ ሱዳን የሚገቡበት ሁኔታ ከጎጃምም፣ ከጎንደርም፣ ከጅማም በህጋዊ ፓስፖርት አውጥቶ እንኳ ቢሆን ልክ ሱዳን ገለባት እንደደረሱ ፓስፖርታቸውን ተቀምቶ ለዚህ ለአካል የሚሸጥበትን ሁኔታ የሚጋለጡበት ሁኔታ ነው ያለው። የህገ ወጥ ዝውውሩ ለመከላከል በሚደረገው ጥረት ምሁራን ያካሄዱትን ጥናቶች ለመንግስት ለማቅረብ የሚያግዝ ነው ብለዋል። በውይይቱ ከሱዳን መንግስት ተወካዮችና ምሁራን የተሳተፉ ሲሆን ከኢትዮጵያም ከመንግስት ተወካዮች በተጨማሪም ከመቀለ ባህርዳርና ጎንደር ዩኒቨርሲቲዎች ተሳታፊ ሆኗል። በመድረኩ ጽሁፍ ካቀረቡ በመቀለ ዩኒቨርሲቲ የስነ ህዝብ ጥናት ኢንስቲትዩት ዳይሬክተር ዶክተር ክንፍ አብርሃ ባለፉት አስር አመታት ከኢትዮጵያ አንድ ነጥብ አምስት ሚሊዮን የሚሆኑ ዜ ዜጎች በህገወጥ መንገድ ከሀገር መውጣታቸውን ገልጸው ከእነዚህ ከሰላሳ በመቶ በላይ ከትግራይ የተሰደዱ መሆናቸውን ዩኒቨርሲቲያቸውን ያደረገው ጥናት ጠቅሰው ተናግሯል። በዚህም ከ አንድ ነጥብ አንድ ቢሊዮን ዶላር በላይ ገንዘብ ደላሎች እንደወሰዱ በጥናቱ ተገኝተዋል ብለዋል። ለጉልበት ስራ በማለት የኢትዮ ሱዳን ደንበር በህገወጥ መንገድ ተሻግረው የሚሄዱ ዜጎች በብዛት እንዳሉ የተናገሩት ዶክተር ክንፈ ይህ የሆነውም እነሱን የሚያስተናግድ ማዕቀፍ ስለሌለ ነው ብለዋል ከትግራይና ከአማራ ወደ ሱዳን ሄደው ሰርቶ የሚመለሱ የሲዝናል ማይግሬሽን እና እነዚህም በህጋዊ መንገድ እንሄድ ቢሉ ቢሮክራሲው የሚያሰራ አይደለም። እንደገናም እንዴት እናስተዳድረው ተብሎም ታስቦበት አያውቅም። ምን አይነት መታወቂያ አይኖራቸው፣ በህጋዊ መንገድ ከሄዱ በኋላስ የግድ ነው ፓስፖርት እንዲኖራቸው የሚያስፈልገው ወይስ ምን የሚሉ እዛ ላይ ብዙ የተሰራበት ነገር አይደለም። ስለዚህ ዩኒቨርስቲዎች አጥንተው በዚህ ብንሄድበት ይበልጥ ጥሩ ሊሆን ይችላል ለሚል ምክር ሀሳብ ካቀረቡ ይህንን ስደት ለኢትዮጵያም በሚጠቅም ለሱዳንም በሚጠቅም ለተሰዳጆቹ ደግሞ ይበልጥ በሚጠቅም መልኩ ማስተዳደር ይቻላል። ተመሳሳይ መድረክ በካርቱም ገዳሪፍና ባህርዳር ተካሂዶ እንደነበረ ተገልጿል። የገዳሪፍ ዩኒቨርሲቲ ምክትል ፕሬዚደንት ኢብራሂም ዓብዱልሰላም ይህ አይነት መድረክ ለሁለቱም ሀገራት ትልቅ ድርሻ አለው ብለዋል። ይህ ውይይት ትኩረት ያደረገው ለእርሻ ስራዎች ከትግራይና አማራ ክልሎች ወደ ሱዳን በተለይ ወደ ገዳሪፍ የሚሰደዱ ወገኖች አሉ። ይህ ሂደት ሕጋዊ ለማድረግ የሚቻልበት ሁኔታ ነው እየተወያየን ያለ ነው። እነዚህ ወገኖች በኢኮኖሚ ጤናና፣ ሰብአዊ መብትም ተጠቃሚ የሚሆንበት ሁኔታዎች ነው እየተወያየን የምንገኘው። በዚህም እኛ ዩኒቨርሲቲዎች ለሁለቱም ሀገራት መንግስታት በዚህ ጉዳይ ላይ እንዲሰሩ የማመቻቸት ስራ ነው እየሰራን ነው ያለ ነው ነው ያሉት። ለአሜሪካ ድምጽ ሙልጌታ አጽብሀ። ሙልጌታን ለዘገባው እናመሰግናለን። ወደ መጨረሻው ዘገባችን ነው የምናልፈው። በሊቢያ ሜዲና አቡ ሳሊም በሚባል የስደተኞች ማጎሪያ ካምፕ ያሉት ስደተኞች በተባበሩት መንግስታት ድርጅት የስደተኞች ጉዳይ የሌላ ሀገር ስደተኞችን ወደ ጎረቤት ሀገሮች ሲያስተላልፍ የኢትዮጵያ ስደተኞችን ግን ሊረዳ ፈቃደኛ አልሆነም ሲሉ ወቅሰዋል። ዩኤንኤችሲአር ለስደተኞቹ አቤቱታ ምላሽ ሰጥቷል። ገድሞ ዳዊት ከናይሮቢ ተከታዩን ዘገባ ይልኮልናል። በተለያዩ ጊዜያት ከሜዲትሬንያን ባህር እንዲሁም ከሊቢያ ግዛቶች በሊቢያ ፖሊስ ተይዘው ትሪፖሊ አቡሳሊም በሚባል የስደተኞች ማጎሪያ ውስጥ ያሉ ኢትዮጵያውያን በከተማዋ የጸጥታ ችግር በመባባሱ አደጋ ውስጥ መሆናቸውን ተናገሩ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቅርንጫፍ መስሪያ ቤት ዩኤንኤችሲአር ለደህንነታቸው ሲል ሌሎች ስደተኞችን ወደ ጎረቤት ሀገር ኒጀር እያስተላለፈ መሆኑን ገልጸው፣ በመጠለያው ያሉ ትውልድ ኢትዮጵያውያን ስደተኞችን ግን እየረዳ እንዳልሆነ ገልጸዋል። ኑረድን ሀሰን የካምፑ ነዋሪ ነው አመ ወር ጆለ ነመ ወል እንጅሩ ኢሳን አሞቱ ዩ ሐለ ሰኒ ረኮን ኢሳኒ ሁበተሜ አመ ኩኖ ኢሳን ሐለ ጋሪ ባሳ አሁን አብረናቸው እየኖርን ያለን ልጆች ችግራቸውን ተጠይቀው እነርሱም በጥሩ ሁኔታ እየረዷቸው ነው ከዚህ ቦታ እያወጧቸው ነው እኛን ግን ጉዳያችሁ ገና አልታወቀም ብለው ይኸው ቁጭ ብለን እየጠበቅንን በአቡሰልም ያሉት ኢትዮጵያውያን ስደተኞች ሴቶችና ህጻናትን ጨምረው ከ26 በላይ መሆናቸውን ተናግረው ለኑሮ መጠለያ ካምፑ አስቸጋሪ መሆኑን ነው የገለጹት። ሐሰን እብራሂም የተባለ የካምፑ ነዋሪ በምግብ እጦትም እየተቸገሩ መሆናቸውን ይናገራል። ኛት ንቀምኑ ሲንጂ የምንበላው ምንም የለንም። አሁን እዚህ ወደ ሰባት ወር ቆይተናል። ምንም ሰጥተውን አያውቁም። ሀገር ቤት ያሉ ዘመዶችን ብር አስልኬ እዚህ ሐዋላ የሚቀበሉ ሰዎች አሉ። እነሱ የገንዘቡን ግማሽ ወስደው ግማሽ ያመጡልናል። በእሷ ነው የምኖረው። አቡ ሳሊም ኢትዮጵያኑ ያሉበት ካምፕ በዮነች ሲያር የሚተዳደር ቢሆንም በከተማዋ በትሪፖሊ በየጊዜው ግጭትና ጦርነት ስለሚቀሰቀስ ኑሮው አስፈሪ መሆኑን ይናገራሉ ስደተኞቹ። ሳዕዳ አብድራህማን ሁለት ልጆቿን አገር ቤትታ ከባሏ ጋር እንደተሰደደች ትናገራለች። የሚመለከተው አካል ቢደርስልን ስትል ትማጸናለች። እኛ አቅማተን እየተቸገርን ነው። ምንም የምንበላው ምግብ ስለሌለን ማለት ነው። እኛ የምንፈልገው ከዚህ መውጣት ነው። በመጀመሪያ መዘገቡን ከዚያ የኢትዮጵያ ዜጎችን ስማቸውን የሚጠራ ማንም የለም። ከኋላችን የተመዘገቡትን እያዛወሩ፣ እኛን ግን አሁንም እዚሁ ትተውናል። መፍትሄ አላገኘንም። ስለዚህም ጠዋትም ማታም እያለቀስን ነው። በሊቢያ የሚገኘው የዩኤንኤችሲአር ቅርንጫፍ ቢሮው ትውልደ ኢትዮጵያውያንን ጨምሮ ሌላ ድጋፍ የሚፈልጉ የማንኛውም አገር ስደተኞችን እንደመረዳ ገልጸው፣ በሊቢያ በመጠለያ ካምፕና በእስር ቤት ያሉት ስደተኞች የተለያዩ አማራጭ መፍትሄ እንዳላቸው ገልጿል። መፍትሄውም ስደተኞችን ወደ ጎረቤት ሀገር ማዘዋወር፣ ወደ ሶስተኛ አገር በቋሚነት ማስፈር እንዲሁም ወደ መጡበት አገር መመለስ መሆኑን አስረድተዋል። በካምፑ ያሉ ስደተኛም የግል ችግራቸው ታይቶ ተገቢ መፍትሄ ይሰጣቸዋል ሲል የዩንችር ሊቢያ ቅርንጫፍ አብራርተዋል። ለአሜሪካ ድምፅ ገልሞዳዊት ነኝ ከናይሮቢ። ገልሞ ዳዊትን ለዘገባው እናመሰግናለን። አድማጮች ዝግጅታችን ወደ መጠናቀቁ ነው። ሁለት ዜናዎችን አስታውሰን ዝግጅታችንን እናበቃለን። ጠቅላይ ሚኒስትር አብይ አህመድ ለይፋዊ የስራ ጉብኝት ኳታር ነው የሚገኙት። ጠቅላይ ሚኒስትሩ የተመራው የልኡካን ቡድን ዶሃ ሲደርስ የኳታር የትራንስፖርትና መገናኛ ሚኒስትር ጄምስ ቢንሳይል አል ሱላይቲ አቀባበል እንዳደረጉላቸው ታውቋል። በቆይታቸውም በሀገሪቱ ኤሚር ሼክ ታሚብን አማድ አልታር ታኒ ጋር በሁለትዮሽና ተያያዥ ጉዳዮች ይወያያሉ ተብሏል። የኢትዮጵያና የኳታር ግንኙነት የተሻሻለ መሆኑን የጠቅላይ ሚኒስትሩ ጉብኝትም የሀገሪቱን ግንኙነት ወደ ተሻለ የትብብር ማዕረፍ ምዕራፍ እንደሚያሸጋግራት ታምኖበታል ሲሉ የሀገር ውስጥ መገናኛ ብዙኃን ዘግበዋል። በሌላ ዜና በምዕራብ ወለጋ ዞን ነጆ ወደ ታጣቂዎች ባደረሱት ጥቃት የአምስት ሰዎች ህይወት ማለፉ ታውቋል። አድማጮች፣ የዚህን ዜና ዘርዘር ያለ መረጃ በነገው ምሽት ይዘን እንመጣለን። የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ዝግጅታችንን በቴክኒክ ያቀናበረልን መክብል ያበሮ ነው። አብሬያችሁ የነበርኩት ጽዮን ግርማ ነበርኩ። ዝግጅታችንን በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉ።